አድማጮች በመተላለፍ ላይ የነበረው ዝግጅት በቴክኒክ ችግር ምክንያት ተቋርጧል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ወደ ቀጣዩ ሁለተኛው አጋማሽ ቅንብር እንሸጋገራለን። ሳይንስ ኢትዮጵያ ውስጥ ጸረ ትኋን መድኃኒት ተዘጋጅቶ ጥቅም ላይ መዋሉ ተገልጿል። ግርማ ገብሮ ተመራማሪውን አነጋግሯል። ወደ ዝግጅቱ። የተከበራችሁ አድማጮቻችን እንግዳችን ራሱ ያስታውቀናል። እሺ፣ እግዚአብሔር ውስጥ ይህን ድግት ንጉስ ገብረ እባላለሁ። ከአዲስ ከአዲሳ ዩኒቨርሲቲ በፋርማሲ የመጀመሪያ ድግሪ ተመራቂ ነኝ። ከመቀሌ ዩኒቨርሲቲ ደግሞ በፖለቲካ ድግሪ በህብረተሰብ ጤና ሳይንስ ተመረቅ ያለሁኝ የፋርማሲ አስተማሪ ነኝ። በዶክተር ተወደ ለገሰ ሳይንስ ኮሌጅ። ከአሁን በፊት አንድ የፋርማሲ መጽሀፍና አንድ የመጥፎ የግርጠርን ማስወገጃ መድኃኒት ሰርቼ ገበያ ላይ ውሏል። እውቅና ከኢትዮጵያ ሳይንስና ቴክኖሎጂ የባለቤትነት መብት እውቅና አግኝቼ እንዲሁም ከኢትዮጵያ የመድኃኒት ቁጥጥር ባለስልጣን የቶክሲኮሎጂካል ስቴዲ ሰርቲፊኬት ሰጥቶኝ መድኃኒቱ ህግ ጠብቆ ገበያ ላይ እንዲውል አድርግ ያለሁ ነው። አመሰግናለሁ። ንጉስ ገብረ መድህን፣ እንግዲህ ለዛሬው ቃለ ምልልሳችን መነሻ የሆነን ይሄ በቅርቡ ያዘጋጀኸው የጸረ ትኋን መድኃኒት ይመስለኛልና ለመሆኑ ይህ የጸረ ትኋን መድኃኒት ከምንድን ነው ተቀምሞ የተዘጋጀው? ይህንን እስኪ ንገረኝ። የጸረ ትኋን መድኃኒት እንግዲህ ያዘጋጀ ነው ከሚጠጡ ከሚዋጡ መድኃኒቶችን በማቀመም ነው። እነዚህ ኬሚካሎች በዋናነት ሶስት ኬሚካሎች ናቸው። አንዱ ሜንታከር የሚላ ለዛ መስሪያ የሚጠቅም አንዱ ኬሚካል በዛ ነው የሰራ ነው። ሌሎቹም አሉ። ይሄ መድኃኒት ለሌላ ዓላማ ተብለው ከነበሩ ኬሚካሎች ሞክረን ለትኋን በሚጠቅሙበት ሁኔታ መሰረት አድርገን ነው ያቃመም ነው የሰራን። ንጉስ፣ ካንተ ጋር አብረው የሚሰሩ የሕክምና ባለሙያዎች አሉ ወይስ አንተ ብቻ ነው የምትሰራው? ሪሰርቹ እኔ ብመራውም ግን ከተለያየ ፊልድ ያሉ ባለሙያዎች አሉ። ለምሳሌ ዶክተር መኮንን ከመቀሌ ዩኒቨርሲቲ የኢንቲሞሎጂስት ነው። ሌላም ዶክተር ክዳኔም እንደዚህ ኢንቲሞሎጂስት ነው ከመቀሌ ዩኒቨርሲቲ አለ። ከጤና ሳይንስ ኮሌጅ መቀሌ ዩኒቨርሲቲ ደግሞ ዶክተር ወንድወሰን የሚባል አለ። ባዮስታቲሽያን የስታቲስቲክስ ባለሙያ ነው። እንዲሁም አቶ ዳግም አሊ ከአይደር ሪፈራል ሆስፒታል አለ። እሱም ፋርማሲስት ነው። ስለ እኔም ፋርማሲስት ነኝ። ስለዚህ የፋርማሲስቶች የስታቲስቲክስ ባለሙያዎችና ኢንቲሞሎጂስቶች ያካተተ ቡድን ያለው ማለት ነው። ንጉስ ግን ከአሁን በፊት ጸረቷን መድኃኒት ጥቅም ላይ ይዋል አልነበረም እንዴ? አሁን ይሄ ኢትዮጵያ ውስጥ የጀመራችሁት እንደ አዲስ ግኝት እንዴት ነው ሊቆጠር የሚችለው? እስኪ ይሄንን ከአሁን በፊት ከነበረው እና አሁን ያዘጋጃችሁትን ልዩነት ምንድነው? እስኪ ይሄንን ንገረኝ። እሺ፣ ጥሩ ጥያቄ ነው፣ በጣም ወሳኝ ጥያቄ ነው። ከአሁን በፊት መድኃኒቶች አልነበሩ ማለት አይደለም፣ ኬሚካሎች አሉ። ለምሳሌ ለመጥቀስ እና ኦርጋኖፎስፌቶች የሚባሉ አሉ፣ ፓይሬትሪንስ የሚባሉ አሉ፣ ካርባሚትስ የሚባሉ አሉ፣ ሌሎቹም አሉ። እነዚህ መድኃኒቶች ምንድን ነው ጸረ ተባይ ተብለው ወይ ደግሞ ፔስቲሳይድ ተብለው ነው ገበያ ላይ ያሉት። እነዚህ መድኃኒቶች ለተባዩ ሳይሆን ሰውም ጭምር እንስሳትንም ጭምር ነው የሚያጠፉት የሚገድሉት ማለት ነው ብዙ ሰው የሚያውቀው ለምሳሌ የሀገራችን የገጠር ክፍል ገበሬው ጭምር የሚያውቀው ለምሳሌ ማላታይን፣ ዲዲትም ይባሉ አሉ። እነዚህ ትኋንንም ለመግደል ተብሎ ነው የመጀመሪያ የተገኙት ለሌሎችም ተባዮች ለመግደል ተብሎ ነው ገበያ ላይ የዋሉት። ነገር ግን አሁን ብዙ ሀገሮች ላይ በተደረገው ጥናት፣ ማንም ሰው ጉግል ላይ ማየት ይችላል፣ እነዚህ ኬሚካሎች ትኋንን መግደል እየቻሉ አይደለም። ድሮ እንደሚገድሉበት የነበረው አቅማቸው ትኋኑ ለነዛ መርዞች ተላምዷቸዋል። ስለዚህ እነዚህ መድኃኒቶች አንደኛ ለሰውና ሌላም እንስሳትም ይገድላሉ መርዞቹ ስለሆኑ። ሁለተኛ ደግሞ ትውሃኑንም ምንም እንኳን መርዙ እንኳን በጥንቃቄ እንጠቀማለን ብንልም ትውሃኑ ደግሞ ተላምዷቸዋል እነዚህ መድኃኒቶች። ስለዚህ አዲስ አማራጭ መፍጠር አለብን። አዲስ አማራጭ መፍጠር ስላለብን፣ በነገራችን ላይ ላቦራቶሪ ውስጥ ከሶስት አራት መድኃኒቶች ነው የሞከር ነው። ከነዛ ውስጥ ይሄ እዚህ አሁን ምነግርህን የሶስት ኬሚካሎች ድብልቅ ነው። በደንብ ሲገድላቸውና ለሰው ልጅም ምንም አይነት መርዛማነት ስለሌለው ነው የመረጥ ነው ማለት ነው። ንጉስ፣ አንተ አሁን የፈጠርከውን አዲሱ ጸረ ትኋን መድኃኒት ምን ያህል ቀላል እና ከአሁን በፊት ከነበሩት ኬሚካሎች ወይም መርዞች ለሰውም ለእንስሳትም ምን ያህል እንደሚመች እስኪንገረ አንድ አማራጭ ስትሄድ እንግዲህ አዲስ ፈጠራ ስትፈጥር ምንድን ነው ጥቅሙ የሚል ትልቁ ጥያቄ መጣት አለበት። ስለዚህ እኛ ለምሳሌ መርዝ እያለ ሌላ ተጨማሪ መርዝ ብንፈጥር ያን ያክል ተቀባይነት ላይኖረው ይችላል። ስለዚህ እኛ አዲስ ፈጥረናል ብለን ያሰብነው ሕጻናት ሳይወጡ እቃ ይሸፈን፣ እቃ ይወጣ ምናምን ሳይባል ልክ አንተ ባለህበት ልክ እንደ ዲዮድራንት እንደ ኤር ፍሬሽር መንፋት ትችላለህ። ነፍተ ተዋኖቹ መግደል ትችላለህ ማለት ነው። ሰርቲፊኬትም ይዘናል። ለምሳሌ ከኢትዮጵያ መድኃኒት ቁጥር ባለስልጣን sultans የቶክሲኮሎጂካል ሰርቲፊኬት ሰጥቶናል። ይሄ ኬሚካል ችግር የለውም፣ መጠቀም ይቻላል፣ ገበያ ላይ ሊውል ይችላል ብሎ አገሪቱ ባላት የቶክሲኮሎጂካል ስቴዲ አይጦቹና ጥንቸሎች ላይ ሞክረው ሰርቲፊኬት ሰጥተውናል። ስለዚህ መድኃኒት ገበያ ላይ ቢውል ካለ ምንም ችግር ካለምንም ሰቀቀን መጠቀም እንችላለን ማለት ነው ቅድም ጠቅሼው ነበረ ለምሳሌ አንዱ ኬሚካል ሜንታ ከረሜላ የሚሰራበት አንዱ ኬሚካል ነው ለምሳሌ ስለዚህ ይሄ ሰው ኬሚካሉ አኝኮ እየዋጠ ይሄ ኬሚካል ብንረጨው ሰው ይጎዳል ተብሎ አይታሰብም ስለዚህ በዚህ መልኩ ነው እኛ አሁን የፈጠርነው ነው ማለት ነው እንግዲህ የኢትዮጵያ መንግስት በተለይ በአሁኑ ሰዓት የሚከተለው አንድ ፖሊሲ ችግር ፈቺ የሆኑ የምርምር ውጤቶችን እናበረታታለን የሚል አቋም አለ። እና ምናልባት ከመንግስት ያገኛችሁት እገዛ ወይም ደግሞ የሚመለከታቸው የመንግስት አካላት በዚሁ በእናንተ የፈጠራ ውጤት ምን አይነት እገዛ አድርገዋል? እንግዲህ የሳይንስና ቴክኖሎጂ በ2008 ችግር ፈች ምርምሮች ማስታወቂያ ወጥቶ ነበረ። እዛ ማስታወቂያ ውስጥ ተሳትፈን አንደኛ ወጥተን አሸንፈን ነበረ ግን በሆነ ቴክኒካል ምክንያት ፕሮጀክታችን እንዲሰረዝ ተደረገ። እኛ ቅሬታ አቅርበናል፣ ግን እስካሁን ገና ነው እንጂ ትክክለኛ በዚህ ሰዓት ምርምሮች ተሰርቶ ጠረጴዛ ላይ ወይም ሸልፍ ላይ እንዲቀመጥ አይደለም። ወደ ህብረተሰቡ ወጥቶ ያለውን ችግር፣ መሬት ላይ ያለውን ችግር መፍታት አለበት። ስለዚህ እኛ ገና ጀምረነዋል፣ እንዳልኩ ገና በሪሰርች ላይ ነው ያለው ኦልሞስት ከተወሰኑ ጊዜያት በኋላ እንጨርሰዋለን። ግን ከዛ በኋላ እንዴት ነው ገበያ ላይ የሚውለው ለሚለው ጥያቄ እንግዲህ እኛ እውቀት ይዘናል። ስለዚህ አብሮን የሚሰራ ባለ ሀብት ወይም በተለይ ደግሞ በኬሚካል ዘርፍ ላይ የተሰማሩ ኩባንያዎች አብሮን ቢሰሩ ይህ ምርምር ተሰርቶ ጠረጴዛ ላይ እንዳይቀመጥ ይረዳል። መንግስት አሁን ጥሩ አቅጣጫ እያሳዘ ነው። እንደዚህ አይነት ምርምሮች ተሰርተው ዝም ብሎ ወይም ሳይንቲፊክ ጆርናል ላይ ታትሞ እንዲቀር አይደለም። ስለዚህ እኛ ባለሀብት አብሮን የሚሰራ ካገኘን እሰየው ነው። ካልሆነ በተለያዩ መንገዶች በተለያዩ ብድሮች ቢሆን ምንም በመጠየቅ ይሁን የጥቃቅና አነስተኛ የሚባል ነገር አለ። በተቻለ መጠን ወደ ህብረተሰብ እንዲወርድ ነው የምናደርገው። ለምን ቢባል ትሃ በአሁኑ ሰዓት አይደለም ኢትዮጵያ ውስጥ ሌሎች የአደጋገሮች ጭምር እየተስፋፋ ነው ያለው። ኬሚካሎቹን ተላምዶ አሁን ካለው ግሎባል ዋርሚንግ ትሃን ሞቃታማ አካባቢ ስለሚፈልግ እየተስፋፋ ነው ያለው። ስለዚህ እንደዚህ አይነት የምርምር ውጤት ይዘን ዝም ብሎ ቢቀር ምንም ዋጋ የለም፣ የለፋንበት ዝም ብሎ ምን ቀረ ማለት ነው። ስለዚህ በመንግስት ይሁን በግል አብሮን የሚሰራ ሰው በጣም እንፈልጋለን ለማለት ፈልጋለሁ። አቶ ንጉስ ገብረ መድኅን፣ ሌላ ጊዜ ደግሞ በሌላ የፈጠራ ውጤት እንገናኝ ይሆናል። ለዛሬው በጣም ነው ማመሰግነህ። እድል ስለሰጠኝ በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። ግርማይ ገብሩ ለዝግጅቱ እናመሰግናለን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።